ሐምሌ 22 2013 ዓመተ ምህረት ነው። እንደምናመሻችሁ አድማጮቻችን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ በዛሬ ምሽት ከሚቀርቡት መሰናዶቻችን መካከል ያው በቅርቡ እንደሚታወቀው የአባይ ሁለተኛው ሙሌት በመደረጉ ሁለተኛ መከላከያችን ህይወቱን እየከፈለ ባለበት ሰዓት ላይ ለሱ ከጎኑ መቆማችን ለማሳየት እንዲሁም ኢትዮጵያዊነትን ለማወደስ ነው። ከሰሞኑ በዋሽንግተን ዲሲ በተካሄደ ትዕይንተ ህዝብ ላይ ያገኝናቸው አቶ መስፍን አስፋውና ያዳምጥናቸው። ስለ ትዕይንተ ህዝቡ ዝርዝር ያለ ዘገባ ቆየት ብሎ ይደመጣል።

በምስራቅና መካከለኛው አፍሪካ እግር ኳስ ጨዋታ ለመሳተፍ በባህር ዳር ከተማ ለሰነበተው የኤርትራ ብሔራዊ ቡድን በተደረገ የራት ግብዣ ላይ የአማራ ክልል ርዕሰ መስተዳደር አገኘው ተሻገር ከተናገሩት የተወሰደ ነው። ሙሉ ዘገባ ቆየት ብሎ ይደምጣል። ሌሎች ርዕሰ ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማሪ ደግሞ የድምፅ ምህንድስናውን ይከውናል። ከሁሉ በፊት አጫጭር ዜናዎች ይሰማሉ ስመኝ Ame Sekinallah abtamu. በሶማሌ ሕግ አውጪዎችን ለመምረጥ በመጪው እሁድ ልታካሄድ ያቀደችው ምርጫ የክልል ፓርላማዎች ዝግጅታቸውን እንዳልጨረሱ በመግለጽ አራዝመዋለች። በቀጣይ ምርጫው መቼ እንደሚካሄድ ግን አልተገለጸም። ባለስልጣናት እንዳሉት ምርጫው የተራዘመው አምስቱ የክልል አመራሮች ለውድድር የሚያቀርቡትን የተመራጮች ስም ዝርዝር ባለማቅረባቸው ነው። በተጨማሪም ክልሎች ምርጫውን የሚቆጣጠር የፓርላማ ኮሚቴ አለማዘጋጀታቸውንም ገልጸዋል። የፌዴራሉ ምርጫ አስፈጻሚ ኮሚቴ ሊቀመንበር መሐመድ ሀሰን ኢሮ ከነዚህ መሰናክሎች ውጭ የምርጫ ሂደቱ በተሳካ ሁኔታ እየተከናወነ መሆኑን ተናግረዋል። አክለውም ሀገሪቱ ስኬታማ ወደሆነ የምርጫ ሂደት እየተጓዘች መሆኑን ገልጸው ዋና ችግር ሆኖ ተጋርጦ የነበረው በፌዴራል መንግስቱና በክልል አመራሮች መካከል በተደረገ የፖለቲካ ስምምነት መፈታቱን ተናግረዋል። የሶማሌ የፓርላማና የፕሬዝዳንት ምርጫ ሊካሄድ ታቅዶ የነበረው ፕሬዚዳንቱ መሐመድ አብዱላሂ ፎርማጆ የስልጣን ዘመን እንዳበቃ በየካቲት ላይ የነበረ ሲሆን በመንግስትና በተቃዋሚዎች መካከል በተፈጠረ ለመግባባት ምርጫ ሂደቱ ለወራት ተስተጓጉሏል። ከአስራ አምስት በላይ የሚሆኑ እጩዎች በጥቅምት ወር በሚደረገው የ የፕሬዝዳንቱ ምርጫ ፎርማጆን ለመጣል መዘጋጀታቸውን ያስታወቁ ቢሆንም በ209 ዓ ም የተካሄደውን ምርጫ ያሸበረው እስላማዊ ወታደራዊ ቡድን አልሻባብ ሊታቀድ በታሰበው ፕሬዝዳንታዊም ሆነ የፓርላማ ምርጫ ላይ የሚሳተፉ ሰዎች ላይ ጉዳት እንደሚያደርስ ባለፈው ሳምንት አስታውቋል። በቱኒዥያ እሁድ እለት ፓርላማው ለጊዜው ስራ እንዲያቆም መደረጉን ተከትሎ ከፍተኛ ተቃውሞና ሁከት ተቀስቅሷል። ይህን ተከትሎም ዩናይትድ ስቴትስና ሌሎች ሀገራት በሀገሪቱ መረጋጋት እንዲሰፍን ጥሪ አቅርበዋል። በሀገሪቱ እያሽቆለቆለ በሄደው የኢኮኖሚ ችግር ምክንያት ለወራት የተካሄደውን ተቃውሞ ተከትሎም የቱኒዥያ ፕሬዚዳንት የአስቸኳይ ጊዜ ኃይሎችን ተጠቅመው ጠቅላይ ሚኒስትራቸውን ከስልጣን ለማውረድ እየጣሩ መሆናቸው ተዘግቧል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሰኞ እለት ከኢራቅ ጠቅላይ ሚኒስትር ሙስጠፋ አልካዳሚ ጋር በዋይት ሀውስ ተገናኝተው ስብሰባ ካደረጉ በኋላ በኢራቅ የሚገኙ የዩናይትድ ስቴትስ ወታደሮች በሚቀጥሉት ወራት ውስጥ ግዳጃቸውን እንደሚያጠናቅቁ አስታውቀዋል። ባይደን ከኢራቅ አቻቸው ጋር በመሆን በዋይት ሀውስ ቢሯቸው ውስጥ ከጋዜጠኞች ለቀረበላቸው ጥያቄ መልስ ሲሰጡ በኢራቅ የሚገኙ የአሜሪካን ወታደሮች ቀጣይ ኃላፊነታቸው የማሰልጠን የማገዝና እስላማዊ መንግስት ዳግም እንዳያንሰራራ የመርዳት መሆኑን ገልጸዋል። ከዚህ ዓመት መጨረሻ ጀምሮ ግን ምንም አይነት የውጊያ ግዳጅ አይኖርም ሲሉም ተናግረዋል። ሆኖም ባይደን አሁን በኢራቅ ከሚገኙት 2500 ወታደሮች ውስጥ ምን ያክሉ በዛ እንደሚቆዩ ከመናገር ተቆጥበዋል። ዩናይትድ ስቴትስና ኢራቅ ካካሄዱት ስብሰባ በኋላ ባወጡት የጋራ መግለጫ በሁለቱ ሀገራት መካከል የሚኖረው ግንኙነት ሙሉ ለሙሉ ወደ ስልጠና፣ ማማከር፣ ማገዝና የደህንነት መረጃ መለዋወጥ እንደሚሸጋገርና ከዚህ ዓመት መጨረሻ ጀምሮ የዩናይትድ ስቴትስ ሰራዊት በኢራቅ ምንም ዓይነት ውጊያ ላይ እንደማይሳተፍ አስታውቀዋል። ወደ ኮቪድ ወሬዎች ስናልፍ በአውሮፓ የኮሮና ቫይረስ ተያዦች ቁጥር እያሻቀበ መሄዱን ተከትሎ ሌላ የቤት ውስጥ የመቀመጥ ክልከላ እንዳይታወጅ መንግስታት በተለይ በሀያዎቹና በሰላሳዎቹ የእድሜ ክልል ያሉ ያልተከተቡ ሰዎችን እንዲከተቡ የሚያስገድዱ መንገዶችን እያፈላለጉ ነው። ፈረንሳይ ባልተከተቡ ሰዎች ላይ ለመጣል ያሰበችውን ክልከላዎችም ጣሊያንና እንግሊዝ ተከትለዋታል። ሆኖም እቅዱ በሁለቱም ሀገራት ላይ የመንገድ ላይ ተቃውሞን ቀስቅሷል። በርካታ ወግ አጥባቂ የእንግሊዝ ህግ አውጪዎችም መከተብ እንደ መስፈርት የሚቀርብ ከሆነ በዚህ አመት መጨረሻ በሚካሄደው የፓርቲያቸው አመታዊ ጉባኤ ላይ ላለመገኘት እያስፈራሩ ነው። ያም ሆኖ ግን ጣሊያን ከሚቀጥለው ወር ጀምሮ የስፖርት ስታዲየሞችን፣ ሙዚየሞችን፣ ሲኒማ መዋኛዎችን እና የስፖርት መስሪያ ቦታዎችን መጠቀም የሚችሉት የተከ የሚከተቡ ሰዎች ብቻ መሆናቸውን የሚገልጽ ክልከላ ባወጀች በ24 ሰዓት ውስጥ ክትባቱን ለመውሰድ ቀጠሮ የሚወስዱ ሰዎች ቁጥር በሁለት መቶ ከመቶ መጨመሩን የሮም ባለስልጣናት አስታውቀዋል። በመጨረሻም በኮሮና ቫይረስ ወረርሽኝ ምክንያት በብዙ ጫና ስር ሆኖ የተጀመረው የኦሎምፒክ ስፖርት ሌላ ተፈጥሯዊ አደጋ ተጋርጦበታል። ማክሰኞ ጠዋት እንደሚደርስ የተነገረ አደገኛ የሆነ አውሎ ንፋስ ቢያንስ የተወሰኑ የስፖርት ጨዋታዎችን እንደሚያስተጓጉል ተገልጿል። የጃፓን ባለስልጣናት ግን የሚጠበቀው አሎ ነፋስ መካከለኛ እንደሆነ በመግለጽ ምንም ስጋት ሊፈጠር እንደማይገባ ተናግረዋል። አድማጮች ለሰዓት ያስኳቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ። ስመኝች አመሰግናለሁ። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ይህ ፕሮግራም ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አስተያየታችን በማህበራዊ መገናኛችን በኩል አድርሱን። ቪኦኤ አምሃሪክ መገኛችን ነው። ወደ ቀድሞ መሰናዶ እንሻገር። በምስራቅና መካከለኛው አፍሪካ እግር ኳስ ጨዋታ ለመሳተፍ በባህር ዳር ከተማ ለሰነበተው የኤርትራ ብሔራዊ ቡድን የአሸኛኘት የራት ግብዣ ከሰሞኑ ተደርጎለታል። በዚህ ግብዣ ላይ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር የአማራና የኤርትራ ሕዝቦች ያሏቸው የጋራ ታሪኮችን አጋርተው ጠንካራ ግንኙነት በሕዝቦች መካከል ለመፍጠር አስተዳደራቸው እንደሚሰራ ቃል ገብተዋል። አስቴር ምስጋናው ቀጣዩን ዘገባ ልካልናለች። ከሳምንት በፊት ነበር በሴካፋ ከ23 ዓመት በታች የእግር ኳስ ውድድር ለመሳተፍ የኤርትራ ብሔራዊ የእግር ኳስ ልዑካን ቡድን ባህር ዳር የገባው። ያኔ ቡድኑ ሲገባ የባህር ዳር ከተማ ህዝብ ደማቅ አቀባበል እንዳደረገላቸው እና እንደተደሰቱ ተጫዋቾቹ ገልጸው ነበር። ደግሞ የአማራ ክልል ርዕሰ መስተዳደር አገኘው ተሻገርን ጨምሮ የክልሉ ከፍተኛ አመራሮች ለቡድኑ የእንኳን ደህና መጣችሁ የእራት ግብዣ አድርገውላቸዋል። የአማራ ክልል ርዕሰ መስተዳደር አገኘው ተሻገር በስነስርዓቱ ላይ እንደገለጹት በኢትዮጵያ የመጣውን ለውጥ ተከትሎ የሁለቱ ሀገራት መሪዎች የሀገራቱን ግንኙነት በማስተካከል የህዝቦችን አንድነትና ወንድማማችነት ማደስ መቻሉን አስታውሰዋል። በባህል፣ በታሪክ በሃይማኖት አንድ የሆኑ የኢትዮጵያና የኤርትራ ህዝቦች በተለይ ባለፉት ሰላሳ ዓመታት በተሳሳተ የፖለቲካ ትርክ ተለያይተው መቆየታቸውንም ጠቅሰዋል። የአማራና የኤርትራ ህዝቦችም በሚጎራበቱበት አካባቢዎች በስፋት አብረው የሚኖሩ ወንድማማች ህዝቦች ናቸው ያሉት ርዕሰ መስተዳደሩ ይህ ግንኙነት ሁለንተናዊ በሆነ መልኩ ተጠናክሮ እንዲ ቀጥል የክልሉ መንግስት በትጋት ይሰራል ብለዋል። የኤርትራና የኢትዮጵያን ህዝቦች በፍጹም በስነልቦናቸው፣ በባህላቸው፣ በወጋቸው፣ በማናቸውም ነገር መነጣጠል አይቻልም። ይሄ የምንጊዜም የሁል ጊዜም የታሪክ ጠባሳችን ነው። የኤርትራ ህዝቦችና የኢትዮጵያ ህዝቦች ላይለያዩ እንደገና ተጋምደዋል። ስለዚህ ለሁለቱ መሪዎች ከፍተኛ ክብር አለኝ። የኤርትራ ህዝብ ወንድም ከሆነው ከአማራ ህዝብ ጋር አብሮ መኖር አብሮ መልማት ይፈልጋል። የኤርትራ ህዝብ በተፈጥሮ የአማራ ህዝብ ጎረቤት ነው። የሚለየን አንገረብ ነው፣ የሚለየን ተከዜ ነው። ብዙ የኤርትራውያን ወልቃይት ውስጥ ተወልደዋል። ብዙ የኤርትራውያን ሁመራ ውስጥ ተወልደው አድገዋል፣ ተምረዋል። ብዙ ኤርትራውያን ሁመራ ከተማ ውስጥ ህንፃ ሰርተዋል፣ ነግደዋል፣ ሀብት አፍርተዋል። ስለዚህ የአማራ ህዝብና የኤርትራ ህዝብ አንድና የሆነ ስለሆነም የተጀመረውን አንድነታችን አጠናክረን መቀጠል መቻላለን። የኤርትራ ህዝብና መንግስት በማንኛውም ሁኔታ ከጎናችን ነው፣ እኛም ከኤርትራ ህዝብና መንግስት ጎን ነን። በስነ ስርዓቱ ላይ የኤርትራ የስፖርት ፌዴሬሽን ቴክኒካል ዳይሬክተር እና የሴካፋ ኢንስትራክተር በአሁኑ ሰዓት ደግሞ ሌሉካን ቡድኑ መሪ የሆኑት አቶ ዳንኤል ዮሐንስ ፍቅርና ሰላም አቆራኝቶናል ብለዋል። ኤርትራ ብሔራዊ ቡድን ተጫዋች ሳዶሬ ማነ በቆይታው እጅግ እንደተደሰተ ተናግሯል። ስሜ ሳዶሬ ማነ እባላለሁ። የመጣው ነው ከኤርትራ ነው። እዚህ ባህርዳር ላይ ጨዋታ ነበረን ዛሬ ከኢትዮጵያ ጋር አሸነፈ። አብረን ጓደኝነት ጨዋታ እኮ ነው። በጣም ቆንጆ ነገር ትሰማን። እንደዚህ አይነት አይላውቅም፣ አይደገም። እንደዚህ አይነት ፍቅር ባህርዳር ህዝቦች ሁሉ በጣም ነው ወደዋለ። ባል ፈልጋለ እንደዚህ አይነት ህዝቦች አይደገምም፣ ብሻ አይደገምም። የለም የለም፣ መቻ እውነት ንግንነችን አንቱ ደግሞ ኤሌትራ መጡ፣ እንደዚህ ያደርገን እንቀበላለን። በጣም ነው ወደዋለ። ትናንትና ማታ ርዕሰ መስተዳደሩ አቶ አገኘው ተሻገር የራት ግብዣ አዘጋጅተውላችሁ ነበር እና እስኪ በዛ በቆይታችሁ ምን ታዘብክ? ምን ነገር አስተዋልክ? በጣም ቆንጆ ተሰማን። አማራ ክልል መጣው ራሱ መጣ ለእኛ ድራር ግብጃ አደረገን፣ አስተያየቱ ተናገረን፣ ብዙ ነገር ማለት ነው። በጣም በጣም በጣም አመሰግናለሁ ለክልል አማራ ኃላፊ። ወደ ጣና ገዳማት ሁሉ ሄዳችሁ ጎብኝታችኋል። እስኪ እሱን ደግሞ ስሜት ተናገረኝ እሱ ስሜቴ በጣም የተቀደሰ ስፍራ ነው። በጣም ቆንጆ ስፍራ ነው። ብዙ ነገር አልታያም። የቃናው ህዝቦች ይመላለሱ ከዚህ ለገዳሙ እና ደግሞ ገዳሙ ብዙ ነገር ገጣ ገጥ መሰለኝ። እንደዚህ የተቀደሰ ነገር ገዛን። በጣም ቆንጆ ነው። በጣም በጣም ሁሉ ህዝቡ መጣው፣ የኤርትራ ህዝቡ በዛ ዛሬ አንን መንገር ፈልጋለሁ። እዛ ስትሄድ ለኤርትራውያን ሁሉን ነገር አለው። አዎ እሺ። በዝግጅቱ ላይ የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ለፕሬዚዳንት ኢሳያስ አፈወርቂ ስጦታ ልከውላቸዋል። ይህ በእንዲህ እንዳለ የምስራቅና መካከለኛው ከ23 ዓመት በታች የእግር ኳስ ውድድር ዛሬም እንደቀጠለ ውሏል። በመክፈቻ እለት ኤርትራና ኢትዮጵያ በሶስት እኩል ውጤት የተለያዩ ሲሆን በዛሬ እለት ደግሞ ለደረጃ ባደረጉት ውድድር ኤርትራ በፍጹም ቅጣት ምት አራት ለሶስት በሆነ ውጤት ኢትዮጵያን አሸንፋለች። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህርዳር። አስቴር እናመሰግናለን። ወደ ቀጣዩ መሰናዶ የሚሻገር ክሪፕቶ ከረንሲ የተሰኘው ያለጥረ ገንዘብ በበይነ መረብ ላይ የመገበያ መንገድ በዓለም ዙሪያ የገንዘብ ልውውጥን በከፍተኛ ሁኔታ ቀይሯል። ያላደጉ ሀገራትም ቀስ በቀስ የዚህ ዲጂታል መገበያ ተጠቃሚ እየሆኑ ነው። ብሎክቼን የተሰኘው ቴክኖሎጂ ዝቅተኛ ገቢ ባላቸው ሀገራት ለሚገኙ የከተማ ነዋሪዎች እንዲሁም አርጎ ያስተዋውቀው አሜሪካዊው የምጣኔ ሀብት ባለሙያ በኬንያ ደግሞ ይህንን ካለጥሬ ገንዘብ የሚካሄድ ግብይት ወደ ገጠራማው አካባቢ እያስፋፋው ይገኛል። ዘጋቢያችን ሮድ ኤልመንድሮፕ በዚህ ዙሪያ ያጠናቀረውን ዘገባ ስመኝ ሸቆየ እንደሚከተለው ታሰማናለች። የ26 አመቱ ገበሬ ኢማኑኤል ካሂንዲ በኬንያ የሕንድ ውቅያኖስ ዳርቻ ከሚገኙ ከተሞች አንዷ በሆነችው ኪሊፋይ የሚገኘው ለምለም የእርሻ መሬቱ ላይ ቲማቲም እና ሌሎች አትክልቶችን ያለማል። እነዚህን አትክልቶቹን ገበያ ላይ ለመሸጥ ወይም ለእርሻ የሚያስፈልጉትን ጥሬ እቃዎች ለመግዛት ደግሞ ሳራፉ የተሰኘ ክሪፕሶ ከረንሲ ወይም ያለ ጥሬ ገንዘብ የሚካሄድ ዲጂታል የመገበያያ ገንዘብ ይጠቀማል። ሳራፉ በጣም ረድቶኛል። በተለይ በኬንያ ሽሊንግ የማገኘውን ገንዘቤ እንድቆጥብ ረድቶኛል። ለእርሻ የሚያስፈልጉኝን እንደ ዘርና ማዳበሪያ የመሳሰሉ ነገሮችን ለመግዛት ሳራፉን እጠቀማለሁ። ሳራፉ የተሰኘው የገንዘብ አይነት የሚሰራው ልክ እቃ ሸጠን ወይም አገልግሎት ሰጥተን ገንዘብ ለሚከፍሉ ሰዎች እንደምንሰጠው ደረሰኝ ነው። ማንም የኬንያ የስልክ መስመር ያለው ሰው አገልግሎቱን መጠቀም የሚችል ሲሆን ለመጀመሪያ ጊዜ መጠቀም የሚጀምሩ ሰዎች ሃምሳ ሳራፉ በነጻ ያገኛሉ። ከዛ በኋላ በሸጡት እቃ ወይም በሰጡት አገልግሎት መጠን የገንዘብ መጠናቸው እያደገ ይሄዳል። ሳራፉ ማህበረሰብን አካታች መገበያያ በመባልም ይታወቃል። ምክንያቱም ሰዎች ምንም አይነት የኬንያ ሽልንግ ወይም የሌላ ሀገር ገንዘብ ሳይጠቀሙ ዱቤ መስጠትና መውሰድ እንዲችሉ ስለሚያደርጋቸው ነው። ይህን የመገበያያ ስርዓት የፈጠረው አሜሪካዊው የምጣኔ ሀብት ባለሙያ ዊል ሩዲክ ኬንያ ውስጥ በመሰረተው ግራስ ሩትስ ኢኮኖሚክስ የተሰኘ መንግስታዊ ያልሆነ ድርጅት አማካኝነት ነው። ከቅርብ ጊዜ ወዲህ ደግሞ እንደ ካሊፋይ ባሉ ገጠራማ አካባቢዎችም እንዲስፋፋ እያደረገ ይገኛል። እኔ እንደማስበው ከፍተኛ የብሔራዊ ገንዘብ እጥረት ያለው በዚያ አካባቢ ነው። ስለዚህ እያደረግን ያለነው ነገር ክፍተቱን ይሞላል። ሰዎች ብሔራዊ የገንዘብ ስርዓትና መገበያያ ገንዘቡ በቀላሉ እንደማይገኝ ይነግሩናል። በእርግጠኛ በዚህ ንግድ ልውውጥ ውስጥ ያለንን ድርሻ ለመለካት ይከብደናል። ከሂንዲ ምርቱን በኪሊፋይ አቅራቢያ ወደሚገኝ ምግብ ቤት ያደርሳል። ያመረታቸውን አትክልቶችም ለሽያጭ ያቀርባል። በምትኩ ሳራፉን ይቀበላል። የምግብ ቤቱ ባለቤት የሆነው ጂአታሪ ሟንግ በዚህ ሽያጭ ስርዓት እጅግ ደስተኛ ነው። ሳራፉ በጣም ጥሩ ነገር ነው። ምክንያቱም በአቅራቢያችን ባሉ የእርሻ ቦታዎች የተመረቱ ምርቶችን በቀጥታ እንድናገኝ ሰርተንም ለደንበኞች እንድናቀርብ አድርጎናል። እነሱ ደግሞ በሳራፉ ይከፍሉናል። ቢታንጎን ደግሞ በናይሮቢ ዩኒቨርሲቲ መምህር ሲሆኑ ማህበረሰቡን ማዕከል ያደረገ ክሪፕቶ ከረንሲ ከኬንያ አልፎ ወደ ሌሎች የአፍሪካ ሀገራት የመስፋፋትም አቅም አለው ይላሉ። እንዲም እንደሚሉት ክሪፕቶ ከረንሲ ወይም የዲጂታል መገበያያ ገንዘብ ማህበረሰቡ በጥሬ ገንዘብ ማድረግ የማይችለውን ንብረቱንና ጥሬ እቃውን እንደ ገንዘብ መጠቀም እንዲችል ያግዛል። እንደ ምሳሌም በዲሞክራቲክ ሪፐብሊክ ኮንጎ የሚገኘውን የኮባልት ማዕድን ይጠቅሳሉ። ያላቸውን የኮባልት ክምችት ተጠቅመው ኮባልትን ማዕከል ያደረገ የመገበያያ ገንዘብ ከመጠቀም ምንም አያግዳቸው። ይዛኔ ሀገሪቱን ለማሳደግ የሚያስችል በቂ ገንዘብ መሰብሰብ ይችላሉ። በኬንያ የመገበያ ገንዘቡ ኪሊፋን ጨምሮ በመላ ሀገሪቱ የሚመረቱ የግብርና ምርቶችን መሰረት ያደረገ ነው። ኢማኑም ስራውን ሲጨርስ እንደ ሌላው ሰው በምግብ ቤቱ ዘና ብሎ ያዘዘውን ምግብ ይመገባል። ሲጨርስ ሳራፉን ተጠቅሞ ክፍያውን ይፈጽማል። በሩድ ኤልሜንድሮ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ እናመሰግናለን። አሁን ወደ ቀጣዩ ሌላኛ ዘገባ እንሻገር። ኢትዮጵያ እየገነባች ላለችው የሕዳሴ ግድብና ጀምረዋለች ለተባለው የሕግ ማስከበር ዘመቻ ድጋፋቸውን ለመስጠት የተሰባሰቡ ትውልድ ኢትዮጵያውያን በዋሽንግተን ዲሲ ከሰሞኑ ትዕይንተ ሕዝብ አከናውነዋል። ይህን የተመለከተው ዘገባ በመቀጠል ይሰማል። እሁድ አመሻሹን በርከት ያሉ ትውልደ ኢትዮጵያውያን በዋሽንግተን ዲሲ ላይ ከቆመው የዋሽንግተን ሐውልት ስር ተሰብስበዋል። በዚያ የመሰባሰባቸው ምክንያት ምን ይሆን ብለን ከጠየቅናቸው የዝግጅቱ አስተባባሪዎች መካከል አንዱ አቶ መስፍን አስፈው ናቸው። ህዝብ ለማዘጋጀት ያስፈለገበት ምክንያት ያው በቅርቡ እንደሚታወቀው የአባይ ሁለተኛው ሙሌት በመደረጉ ሁለተኛ መከላከያችን ህይወቱን እየከፈለ ባለበት ሰዓት ላይ ለሱ ከጎኑ መቆማችን ለማሳየት እንዲሁም ኢትዮጵያዊነትን ለማወደስ ነው። ይህ ትዕይንተ ህዝብ የተጠራው ሰላምና አንድነት ለኢትዮጵያ የዲሴ ግብረ ኃይል የሚባለው አዘጋጅ አካል አባል መሆናቸውን የነገሩኝ አቶ መስፍን ይህንን ትዕይንተ ህዝብ የሚመለከቱ የዓለም አቀፉ ማህበረሰብ ተወካዮች ሊያጤኑት ይገባል የሚሉትንም እንዲያስረዳሉ። የዓለም አቀፍ ማህበረሰብ እንዲረዳል የምፈልገው በሀገራችን ውስጥ አሁን እየተካሄደ ያለው ጦርነት ሳይሆን ህግ የማስከበር ነው። የተወሰኑ ቡድኖች እኛ ካልገዛናችሁ፣ ለ27 ዓመት ሲገዙ የነበሩ እኛ ካልገዛናችሁ ብለው የከፈቱት ጦርነት ነው እና ይሄ ጦርነት ሳንፈልገው አማራጭ ስለሌለን ብቻ የገባንበት መሆኑን እንዲያውቁ፣ ሁለተኛ የውሸት ትርክቱን ትተው ከኢትዮጵያ መንግስት ጋር ሆነው ይህን ጦርነት የሚገኝበትን እልባት መፈለግ አለባቸው እንጂ ከአንድ ወገን ሆነው መቆም እንደሌለባቸው ለመግለጽ ነው። አቶ መስፍንና ሌሎች የዝግጅቱ አሰናጆች በሰሜን ኢትዮጵያ የተፈጠረው ግጭት ቆስቋሽ ክልሉን ያስተዳድር የነበረው የህዋት ኃይል መሆኑን ደጋግሞ ያስረዳሉ። ህዋት በበኩሉ ከኤርትራና ኢትዮጵያ መከላከያ ሰራዊቶች በክልሉ ላይ ሊቃጣ የነበረን ጥቃት ለመመከት ቀድሞ እርምጃ መውሰዱን በባለስልጣናት በኩል ማስታወቁ ይታወሳል። ቀደም ብለን ከጠቀስነው አካል በተጨማሪ የተለያዩ ተቋማትና ሀገር ወዳዶች በተባባሪ አዘጋጅነት ተሳትፎበታል የተባለው ትዕይንተ ህዝብ አዘጋጅ ኮሚቴ አባል የሆኑት ወይዘሮ ሊያፋንታ በበኩላቸው ኢትዮጵያ የህዳሴ ግድብን በተመለከተ ያጋመሰችውን ጉዞና የሀገር መከላከያ ሰራዊት በመከወል ላይ ያለውን የህግ ማስከበር እንቅስቃሴ በሚል የተገለጸውን ዘመቻ ከመደገፍ ባሻገር ዛሬም በኢትዮጵያ ሰላም ቅድሚያ ሊሰጠው እንደሚገባ ይናገራሉ። ልማትም ሁሉም ነገር በፊት ሰላም ነው። ሰላም ከሌለ ሀገር የለም። በተለይ ለእኛ ለሴቶችና ለእናቶች ሰላም ትርጉም አለው። ወንዶችን ለማግለልም ባይሆን እናት ዘጠኝ ወር በመሐጸኗ ተሸክማ ከደረቷ ላይ የሚፈልቀውን ጡት መግባ ብዙ ተሰቃይታ ነው ቆሞ እንዲሄድ የምታደርገው። ብዙ ዋጋ ትከፍላለች። ይሄ ልጇ በጦርነት እንዲጎዳ የማንም ልጅ እናት አትፈልግም። በተለይ በኢትዮጵያ የቆየው ታሪካችን ስበርስ ተቻችሎ የመኖር ነው። ይሄ በዘር የመከፋፈልን ነገር የሰራው እንግዲህ ማንም ሰው እንደሚያውቀው ወያኔ ነው ያኔ የፈጸመው። ወይዘሮ ሊያ ኢትዮጵያ ውስጥ ከተከሰቱ ችግሮች ጋር በተገናኘ ወቀሳ ያቀረቡበት የህዋት ኃይል የኢትዮጵያ ብሔር ብሔረሰቦችና ሕዝቦች መብትና ማንነታቸው እንዲረጋገጥ ማድረጉን፣ በተለያዩ ሕዝቦች መካከል ሰላምና ብዝሃነት እንዲዘፍን ሲሰራ መቆየቱን ከስኬቶቹ መካከል መጥቀሱ አይዘነጋም። ይሁንና ዛሬ ላይ የትግራይ ክልል ኃይሎችና ከተለያዩ ክልሎች የተውጣጡ ታጣቂዎች በአጎራባች ስፍራዎች በባላንጣነት ተፋጠው ይገኛሉ። ወይዘሮ ሊያ ተፋላሚዎች የሰላምን መንገድ ይመርጡ ዘንድ ተማጽነዋል። አሁንም በትግራይ አካባቢ የተነሳውን አለመግባባት በሰላም እንዲፈታ እኔ እስከማውቀው ድረስ መንግስታችን ተደጋጋሚ የሰላም ልዑካንን ልኮ ለምኗል፣ ማልዷል። ግን እኔ እስከማውቀው ድረስ በአሰቃቂ ሁኔታ የሰሜን ዕዝን በመምታት ጦርነቱን የከፈተው ከመሆኑ በላይ በአሁኑ ጊዜ የእፎይታ ጊዜ መንግስታችን ቢሰጥም ይኸው ጦር እየሰበቀ ህጻናትን እየላከ አሁንም እየሞቱ ነው። እኔ በዚህ ወቅት የትግራይ የምለው የለም፣ ሁሉም ኢትዮጵያዊ ነው። ኢትዮጵያዊ እና ኢትዮጵያዊ መገዳደል የለበትም። የቆየ ታሪካችንን የሚያጎድ የሚያሳድፍ ነው። የሚያዩኝ የሚመለከቱ ቢኖሩ በዚህ ሰዓት በሁሉም ወገን የሆናችሁ ስለ እናቶች ብላችሁ፣ ስለ ኢትዮጵያዊ እናቶች ጠግበው ስላላደሩ እናቶች ቅጠል ተሸክመው በእንጦጦ ተራራ ላይ ሲወጡ ላበታቸው ከመሀል ራሳቸው ወደ መሬት አስፋልት በሚያረሰው እናቶች ብላችሁ እባካችሁ ሁለታችሁም ተው። በዚህ ድጋፍ መርሃ ግብር ላይ ካገኟቸው ወጣቶች መካከል አንዱ ቢንያም ጌታቸው ነው። በጋለ ስሜት በዙሪያው ለተሰበሰቡ የዘመን ተጋሪዎቹ እሱ ኢትዮጵያ ተጋርጦባታል የሚለውን ፈተና በድል ትወጣ ዘንድ መደረግ አለባቸው የሚላቸውን ጉዳይ ሲያስረዳም ሰማ። ነው አገራችንን ለማፍረስ በግራና በቀኝ እየሮጡ ያሉ የትኛውንም የትኛውንም ሴራ ለማፍረስ ከምንም ጊዜ በላይ ከዘር ከሃይማኖት ከፖለቲካ ሁሉ ልዩነት አቁመን ሁላችንም በአንድነት ቆመን አገራችንን እናስቀጥል ግድ የሚለን ሰዓት ላይ ደርሰናል ስለዚህ ለወጣቱ ማስተላለፍ የምፈልገው ቴክኖሎጂን የምታውቁ እውቀት ያላችሁ በተለያየ ዘመቻ ላይ በትዊተር ሊሆን ይችላል በተለያየ ነገር ላይ ተሳትፋችሁ የሀገራችሁን ገጽታ እንድታስተካክሉ አብራችሁ እንድትቆሙ ከሀገራችሁ ጋር በምዕራቡ ዓለም የመጣብንን ይህንን ደግሞ የዲፕሎማሲ ጫና ሀገራችን ላይ የሚደረገውን ሴራ ሁሉ ለማክሸፍ ሁላችንም በአንድ ላይ ልንቆም ይገባናል ብዬ አስተላልፋለሁ። መልእክት እናስተላልፋለን። በዚህ መድረክ ላይ የህዳሴ ግድብን በተመለከተ በሚሰሩት የማነቃቃትና የድጋፍ ማሰባሰብ ስራ የሚታወቁት ኡስታዝ ጀማል በሽር በበኩላቸው የግድቡን የአሁን ደረጃ ወድ ሰው ሀገሪቱ የተጋረጠባትን ወቅታዊ ሁኔታ በተመለከተ ምልከታቸውን አካፍለዋል። ይህንን በሰው ርብርቦሽ ማንም ይጀምረው ማን ብቻ ሲንከባለል የመጣው ነገር ግን በአሁኑ ሰዓት አይበገረነቱን ያሳየ የሆነ ይህ ትውልድ ሁለተኛውን ሙሊት በዚህ አይነት መልኩ አጠናቅቆ ስላሳየ ያን ደስታችንን ለማሳየት ሊመጣ ነው። ሞልቶ ፈሰሰ ብለናል። ይህንና መሰል የሆኑ አንድ የሚያደርጉንን ጉዳዮች በኃይለኛው መያዝ ካለብንና ወሳኝ ከሆነው ነገር የመከላከያችን ጉዳይ ነው። ሌላው ቀርቶ ሃይማኖት ራሱ በሰላም ይዘን መሄድ የምንችለው መሬቱ መቀመጫው ሲኖር ነው። ለመተግበር የግድ ሰላም ያስፈልግ። የትግራይ ሕዝብ ሕዝባችን ነው። የትግራይ ሕዝብ ወዳጃችን ነው። እኛም ተዋልደናል። ማንም ከትግራይ ያልተዋለደ የለም። ስለዚህ ሙሉ በሙሉ ትግራይ እያለን የምናገረው ነገር የለንም። የትናንቱን የድጋፍ መርሃ ግብር ያዘጋጁት አካላት በዛሬው ዕለትም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ፊት ለፊት የተቃውሞ ሰልፍ መጥራታቸው ተሰምቷል። የሰልፉ ዋና ትኩረት ዩናይትድ ስቴትስ በኢትዮጵያ ወቅታዊ ሁኔታ ላይ እያሳደረች ነው የሚባለውን ጫና እንድታስቆም፣ ለተሻለ መፍትሄም እንድትተጋ መጠየቅ እንደሚገኝበት ተሰምቷል። በሰሜን ኢትዮጵያ ትግራይ ክልል ውስጥ ጦርነት መቀስቀሱን ተከትሎ ዩናይትድ ስቴትስ ተፋላሚዎች ተኩስ እንዲያቆሙ፣ ደርሰዋል የሚባሉ የሰብአዊ ጥሰቶች በገለልተኛ ወገን እንዲመረመሩ ኤርትራ ጦር ከትግራይ ክልል እንዲወጣ በዋነኝነት ስትጠይቅ ቆይታለች። በጦርነት ውስጥ ተሳታፊ ናቸው ያለቻቸውን አካላት ባለስልጣናት ላይም የጉዞ ዕቀባ ከመጣል አልፋ ለኢትዮጵያ የሰጡ ከነበሩ ድጋፎች የተወሰኑት ላይም እገዳ እንዲጣል መወሰኑ ይታወሳል። በቅርቡ የኢትዮጵያ መንግስት ያስተላለፈውን ተኩስ አቁም በተመለከተ የዩናይትድ ስቴትስ መንግስት ተኩስ አቁሙ በትግራይ ክልል ውስጥ ያለውን ግጭት ከገታ የመብት ጥሰቶችን ካስቆመና ካለከልካይ ሰብአዊ ድጋፍ እንዲገባ የሚፈቅድ ከሆነ በበጎ እንደሚመለከተው አስታውቋል። The cat sat on the የተኩስ አቁሙ መንፈስ ግን ብዙም ሳይዘልቅ የትግራይ ክልል ኃይሎች ለዋላዊ ግዛታችን ነው በሚሉትና ምዕራብ ትግራይ በሚል ተከልሎ ከዓመታት በላይ በቆየው የአማራ ክልል ባለስልጣናት በበኩላቸው ካለ ሕዝብ ይሁንታ በግዳጅ ወደ ትግራይ ክልል ተካትተዋል በሚሏቸው አጎራባሽ ስፍራዎች አዲስ ግጭት ውስጥ ገብተዋል። ታላቁ የህዳሴ ግድብን በተመለከተ በቅርቡ በጸጥታው ምክር ቤት በነበረ ስብሰባ ላይ ዩናይትድ ስቴትስ አለመግባባት ውስጥ የሰነበቱት ኢትዮጵያን፣ ግብፅና ሱዳንን ለማደራደር ሁነኛው አካል የአፍሪካ ኅብረት መሆኑን Kiloa, Ambassador Linda Thomas Greenfield Bakkul Mastaukwa, Ittawusal, Lameric Adams, Habtah Museum, Washington, D.C. አድማጮቻችን አሁን ደግሞ በጃፓን በመካሄድ ላይ ስላለው የቶኪዮ ኦሎምፒክ ወቅታዊ ክንውኖች ጥቂት እንበላችሁ። በደቡብ እስያ የምትገኘው ፊሊፒንስ በታሪኳ የመጀመሪያውን የወርቅ ሜዳሊያ አግኝታለች። ፊሊፒንስ ለዚህ ክብር ያበቃቻት የክብደት ማንሳት ተወዳዳሪዋ ሄድሊን ዲያዝ ናት። በሁለት የተሳካ ሙከራ በአጠቃላይ 224 ኪሎ ግራም የሚመዝነውን ክብደት በብቃት ከጭንቅላቷ በላይ ከፍ ለማድረግ ችላለች። ዲያዝ በእንባ የታጀበ ደስታዋን ስትገልጽም ታይታለች። ከዓለም ገናና ሜዳ ሜዲያ ቴኒስ ተጫዋቾች መካከል አንዱ የሆነችውና የቶኪዮ ኦሎምፒክ ችቦንም የለኮሰችው ጃፓናዊቷ ናኦሚ ኦሳካ ብዙም ግምት ባልተሰጣት የቼክ ሪፐብሊክ ተጫዋች ማርኬታ ቫንዶርሰን መረታቷ አነጋጋሪ ሆኗል። ጨዋታው በሶስት ምዕራፎች የተከፈለ ነው። የዘገባ እስከተጠናቀረበት ሰዓት ድረስ ዩናይትድ ስቴትስ የሜዳሊያ ሰንጠረዡን ትመራለች በዘጠኝ ወርቅ በአምስት ብርና በስምንት ነሐስ በአጠቃላይ 22 ሜዳሊያዎች ማለት ነው። አድማጮች፣ ለዛሬ የነበረን መሰናዶ በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስና ደግሞ ኤልያስ አስማሪያ አብረናችሁ ነበርን። በቀጣይ ሙዚቃ እንሰነባበታለን። ይዞት ገባ Shiny oh you